በሀዲያ ዞን የሾኔ የመጀመሪያ ደረጃ ሆስፒታል ሰራተኞች ከግንቦት እስከ ሐምሌ ድረስ ያሉት የሶስት ወራት ደሞዛቸው እንዳልተከፈላቸው ገልጸው ሆስፒታሉ አገልግሎት ማቆሙን ተናግረዋል። የሆስፒታሉ ሜዲካል ዳይሬክተር ዶክተር መሐመዲን አህመድ ለተከታታይ ወራት የታጎለው የሰራተኞች ደሞዝ በተመለከተ ለበላይ አካላት ጥያቄ ማቅረባቸውን ጠቅሰው አፋጣኝ ምላሽ ግን አልተሰጠንም ብለዋል። የአሜሪካ ድምፅ ከሀዲያ ዞን አስተዳደር እና ከዞኑ ፋይናንስና ጽህፈት ቤት ምላሽ ለማግኘት ያደረገው ጥረት ባለስልጣናቱ ስልኮቻቸውን ስለማያነሱ ይቅርታ እንዲሁም በአካል ቢሮ ድረስ ካልመጣችሁ መልስ አንሰጥም በማለታቸው በዚህ ዘገባም ለማካተት አልተቻለም። ዮናታን ዘብዲዎስ ከሐዋሳ ተከታዩን ዘገባ አድርሶናል። በማዕከላዊ ኢትዮጵያ ክልል ሀዲያ ዞን ሾኔ ከተማ አስተዳደር በሚገኘው የሾኔ የመጀመሪያ ደረጃ ሆስፒታል ካለፈው ግንቦት ወር ጀምሮም ዛሬ እስከ ተሸኘው ሐምሌ ድረስ ላለፉት ሶስት ወራት ደሞዝ እንዳልተከፈላቸውም ለአሜሪካ ድምፅ ከገለጹ ሰራተኞች ውስጥ በደህንነት ስጋት የስራ ክፍላቸውና ስማቸው እንዳይጠቀስ ጠየቁም ሰራተኛ ይገኙበታል። ሆስፒታሉ እንግዲህ አሁን እንኳን ለመሳ ጠይቀን ስንትል ዜግ ነው ማንም የሚ አሁን ሪፈር ሲደረግ ውጭ ሌላ ወደ ዱራሜ ነው እየሄደ ያለው ወደ ወለይታ ነው እየሄደ ያለው ግን እየሰራ ነው ያሉ አውቆ በቃ ፖለቲካ ይሰራሉ በኛ ላይ የሚሰሩ በቃ ሳንክሽና ኖሮ እዛ አገልግሎት የሚሰጡ ባለሙያዎች ውጭ ላይ ናቸው ያሉ ዶክተሮቹ ውጭ ላይ ናቸው ያሉ አገልግሎት እየተሰጠ አይደለም። ሪፈር ነው እየተደረገ ያለው። እኝሁ አስተያየት ሰጪ የደሞዝ ክፍያቸው ለተከታታይ ወራት መታገሉ እንደተመለከተም ቅሬታችንን ለበላይ አካላት ብናሳውቅም ምላሽ አላገኘንም ብለዋል። በቃ ምንም ነገር ማንንም ብጠይቅ ማንም እንትነ ፎልስ የሆኑ መረጃዎች ናቸው ከዚህ የሚወጡት፣ ተከፍሏል ተከፍሏል ተከፍሏል ነው። እኛውም ስናይ ዞንም ይህንን ነገር ሰምቷል። ሰምቶ ምን ተፈጠረ ብለው ወደታቸ መታካል የሚጠይቅ አካል የለም። ደሞዝ አላገኘንም። አሁን የጉልበት ስራ ነው እየፈለግን ያለ ነው፣ ብናገኝ ሰርተን ብንበላ። አሁን ሶስተኛ ወር ነው ደሞዝ ሳናገኝ ማለት ነው። ከአምስት መቶ በላይ ሰራተኞችን በመያዝ ከስድስት መቶ ሺህ በላይ ለሚሆን የህብረተሰብ ክፍል አገልግሎት እንደሚሰጥ የተገለጸው የሾኔ የመጀመሪያ ደረጃ ሆስፒታል ከደሞዝ ክፍያ ጋራም በተያያዘ ውዝግብ በአንድ ዓመት ውስጥ የተዘጋ ስከፈት የአሁኑ ለሁለተኛ ጊዜ መሆኑን ቅሬታ አቅራቢ ሰራተኞች ተናግረዋል። ስማቸውን እንዲጠቀስ ያልፈለጉ አንድ የሆስፒታሉ ሐኪም ሥራ በማቆም ጭምር ጥያቄያችን ምላሽ እንዲያገኝ ብንወተውትም በኃላፊነት ስሜት መፍትሄ የሚሰጠን አካል የለም ይላሉ። ይልቁንም የሆስፒታሉ አገልግሎት በመቆሙም ሕክምና የሚሹ የአካባቢ ነዋሪዎች ለችግር መጋለጣቸውን ጠቅሰው አልፎ አልፎ ስራ እየሰሩ መሆናቸውም ተናግሯል። በተወሰነ ልክ ስራ እየሰራ ነው። ሙሉ በሙሉ ባንክ ኪናን አይደለም፣ ግን ስራ እየሰራ ነው ያለው። ግን ናፍቶች የተወሰነ ቶች አሉ። ባለሙያዎች ሙሉ በሙሉ አልገቡ። ግን እኛውን ፖለቲካውን ውሸቱን ምኑን ተናግረን የምናልፍበት ኑረው ትነጣለ። አይደለም ሳይከፈል ተከፍሎም አልቻልንም እኮ። የአሜሪካ ድምጽ ያነጋገራቸው ሌላ ሰራተኛም ችግራቸውን ለዞንናም ለክልል የአስተዳደር አካላት ለማሳወቅ በሚንቀሳቀሱበት ወቅት በፖሊስ የተገደድን ከመንገድ እንመለሳለን ዛቻና ወከባም ይደርስብናል ሲሉ ገልጸዋል። መጣጫ መቃጫ መጥቶ ሰው የሚታከመው እዚህ ጋር ነበር። ስለዚህ አሁን ማንም መጥቶ የሚታከመ ሰው የለም። በሆስፒታሉ እንደተዘጋ ህዝብም ስለሚያል ሌላ ጋር ነው ጭራሽ አልፎ ምንድነው እያሉ ያሉት አሸባሪዎች ናቸው እያሉ እያስፈራሩ በሆስፒታሉ የህክምና አገልግሎት በመቆሙም ለአላስፈላጊ እንግልት መዳረጋቸውን ለአሜሪካ ድምፅ የተናገሩት ዮናስ አብርሃም የተባሉ ተገልጋይ ራቅ ወዳሉት የወላይታና ወራቤ ከተሞች ለማምራት መገደዳቸውን በምሬት ተናግሯል። በዙ የተነሳም ቀደም ሲል የታመመ ልጃቸውን በግል የጤና ተቋም ማሳከማቸውን አክለዋል። ወደ ሺህ አምስት መቶ ብር ነው የከፈልኩት። እዛ ቢሆን በአምስት መቶ ብር ባልደረሰው ነው። ማጤማ አለኝ ማጤማ አለኝ ግን ማጤማን እንዴት ክልል አልችልም። ብዙ ጫና ነው ያለው። መድኃኒት ገብተዋል ይላሉ፣ ግን መድኃኒቱን ምሰጥ ሰው ከሌለ እንዴት አድርገ መገልገል እንችላለን? እነዚህ ችግሮች አሉ። እዛ ሚተኛ ቢሆን አልጋ ይከፍላለው ምን ይከፍላል። እዛ ጋ አሁን አልጋ ሀያ ብር ሰላሳ ሀምሳ ብር ነው። እንደዛ ነው ግን በአርባ ብር አንድ ምሽት የሚያድረውን እዚህ ጋር እኮ ሺህ ብር ሁለት ሺህ ብር ሊከፍል ይችላለሁ። ያ ማለት ግል ነው ክራይ ነው። ያንን ያስባሉ እነሱም ብቻ። ከባድ ነው። የሾኔ የመጀመሪያ ደረጃ ሆስፒታል ሜዲካል ዲሬክተር ዶክተር መሐመድ አህመድ የሰራተኞቹ ደሞዝ ለተከታታይ ወራት እንዳልተከፈላቸው የቀረበውን ቅሬታ ተቀብለው ስለ ጉዳዩ ሆስፒታሉ ለበላይ አካላት ጥያቄ ቢያቀርብም አፋጣኝ ምላሽ አልተሰጠንም ብሏል። ጠይቀናል። ያው ይከፍላል። እንደ ባክሬመንት እንከፍላለን፣ የግንቦት ወሩን ለጊዜው በጀት የካሽ ጥረት ነው እንከፍላለን። የትሬኒንግ ወር ተቀብላችሁ ስራስ እየሰራችሁ ጠብቁ ነው ምላሹ ያለው ግን ይሄ ከአዳና የተወሰኑ ባለሙያዎች ላይ ያው ተቀባይነት አላገኘምና እኛ ሙሉ በሙሉ ካልተከፈለን ስራ አንጋባም የሚል አቋም ይዘዋሉ። ሜዲካል ዲሬክተሩ የዞንና የሾነ ከተማ አስተዳደር አካላት የግንቦት ወር ደሞዝ ወደፊት ይከፈላችኋል፣ የሰኔን ወር ደሞዝ ፈርማችሁ ውሰዱ እንዳሏቸው ገልጸው የሆስፒታሉ ሰራተኞች ግን የግንቦት ወር ሳይከፈለን የሰኔን ወር አንቀበልም በማለታቸው በተፈጠረ አለመግባባት ሆስፒታሉም አገልግሎትን በመደበኛ ደረጃ እየሰጠ እንዳልሆነ አስረድተዋል። አለ ያው ከሁለት ሺህ አስራ አምስት እንደዚህ ወደዚህ ጀምሮ የነበሩ ነገሮች አሉ ነበሩ። በየ ጊዜ ስራ የማቆም የመዝጋት ነገር ነበረ። ያው የተዘጋ የመጠየቅ ነገር አለ ያው የነበረ ባለመ ቀንድሷል የሰራ ይገኛል ግን በሙሉ ሚለው ያው ባለማዎች ጎለዋሉ በሚለው ያለ የአሜሪካ ድምፅ የሀዲያ ዞን አስተዳዳሪን አቶ ማቴዎስ አኒዮን በጉዳዩ ላይ ለማነጋገር በተደጋጋሚም በእጅ ስልካቸው ላይ ብደውላቸውም ስልካቸውን ስለማያነሱ ምላሻቸውን ለማካተት አልቻልም። የዞኑ የፋይናንስ መምሪያ ኃላፊ ደግሞም በአካል ቢሮ ድረስ ካልመጣችሁ መልስ አልሰጥም በማለታቸው አስተያየታቸውን በዚህ ዘገባ ውስጥ ለማካተት ያደረግነው ጥረት አልተሳካም። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም